የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት የአሜሪካ ድምፅ ዝግጅታችን አሁን ይጀምራል። ትምህርት ሚኒስቴር ዩኒቨርስቲዎች የፕሮፌሰርነት ማዕረግ እንዳይሰጡ ያሳለፈው ውሳኔ ተቋማቱን ይጎዳል ሲሉ ባለሙያዎች መናገራቸውን እንዲሁም የፌዴራል ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት በሽብር ወንጀል በተከሰሱ 88 የአልሻባብ አባላት ናቸው በተባሉ ተከሳሾች ላይ እስከ 20 ዓመት የሚደርስ ስርዓት መፍረዱን የተመለከቱ እና ሌሎች የሀገር ውስጥና ዓለም አቀፍ ዘገባዎች በምሽቱ የአሜሪካ ድምፅ ዝግጅታችን ተካተዋል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን ደምን አምሽታችኋል። አርብ ታህሳስ 18 2017 ዓ ም አስማማየ ነው እያስተናገድኳችሁ፣ እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር ቆይታ አድርጋለሁ። ለዜናዎቹ ስመኝሽ ቆይ አብራኛለች። የስቱዲዮ ቅንብሮ ደግሞ ንጉሱ ታምረ ይመራልናል። የምሽቱ ዋና አዘጋጅ ቆንጅታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። ስመኝ ትጠብቃቸዋለች። በድጋሚ እንደምናመሻችሁ ለምሽቱ ከያዝናቸው ዜናዎች መካከል የሰብአዊ መብት ድርጅቶች መታገድ እንዳሳሰበው የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። በኬንያ የተቃዋሚዎች መሰወር መጨመሩ ቁጣን ቀስቅሷል እና በናይጄሪያ ጦር በስህተት በተፈጸመ የአየር ጥቃት አስር ሲቪሎች ተገደሉ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ሰብአዊ መብት ድርጅቶች መታገድ እንዳሳሰበው የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። ኮሚሽኑ ዛሬ ባወጣው መግለጫ ቀድሞ የታገቱ ድርጅቶች አቤቱታ እንደደረሰው ገልጾ ጉዳዩን እየተከታተለ ባለበት ወቅት ተመሳሳይ ይዘት ባለውና ተቋማቱ የፈጸሟቸውን ከባድ የህግ ጥሰቶች በዝርዝር ባስቀመጠ ደብዳቤ ተጨማሪ ሁለት ድርጅቶች መታገዳቸውን አሳሳቢ ሆኖ እንዳገኘው ገልጿል። በሲቪል ማህበረሰብ ድርጅቶች ላይ በተደጋጋሚ በሚተላለፉ እገዳዎች የሲቪክ ምህዳሩን በማጥበብና በማህበር የመደራጀት መብት ላይ አሉታዊ ተጽዕኖ እንዳይፈጥሩ ጥንቃቄ ሊደረግ ይገባል ሲልም አሳስቧል። የሲቪል ማህበረሰብ ድርጅቶች ባለስልጣን በአሁኑ ወቅት በሰብአዊ መብቶች ዙሪያ የሚሰሩትን የመብቶችና ዲሞክራሲ እድገት ማዕከል፣ የህግ ባለሙያዎች ለሰብአዊ መብቶች፣ የኢትዮጵያ ሰብአዊ መብቶች ጉባኤና የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከልን ከማንኛውም እንቅስቃሴ አግዷል። ባለስልጣኑ የሰብአዊ መብቶች ተሟጋች ድርጅትን ያገደው ገለልተኛ አይደላችሁም ከዓላማ ውጭም ተንቀሳቅሳችኋል በሚል እና ተያያዥ ምክንያቶች መሆኑን በጻፈላቸው ደብዳቤ አመልክቷል። የታገዱ ድርጅቶች ኃላፊዎችም የቀረበባቸውን ውንጀላ ለአሜሪካ ድምጽ በሰጧቸው አስተያየቶች ማስተባበላቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለስልጣኑ የድርጅቶቹን የዕለት ተዕለት እንቅስቃሴ አደጋ ላይ በማይጥል መልኩ የምርመራ ስራዎቹን በተቻለ ፍጥነት አጠናቆ ወደ ስራቸው የሚመለሱበትን ሁኔታ እንዲያመቻች ሲል በመግለጫው ጠይቋል። በኬንያ እየጨመረ የመጣው የመንግስት ተቃዋሚዎች ታፍኖ መሰወር እጅግ እንዳሳሰባቸው የመብት ቡድኖች የህግ ባለሙያዎችና ፖለቲከኞች በመግለጽ ላይ ናቸው። ቢሊም ዋንጌ የተባለ የ24 ዓመት ወጣት ባለፈው ሳምንት በተሰወረበት ኢምቡ በተሰኘች ከተማም ተቃውሞ ተካሂዷል። ባለፈው ሰኔና ሐምሌ በአብዛኛው በወጣቶች የተመራ ተቃውሞ በፕሬዚዳንት ዊሊያም ሩቶ መንግስት ላይ ከተደረገ ወዲህ የሀገሪቱ የጸጥታ ኃይሎች በደርዘን የሚቆጠሩ ተቃዋሚዎችን በህገወጥ መንገደው አፍነው አግተዋል የሚል ክስ ይቀርብባቸዋል። በተለይም ፕሬዚዳንት ፕሬዚዳንት ዊሊያም ሩቶን በኢንተርኔት ላይ የሚተቹ ወጣቶች በመሰወር ላይ መሆናቸውን የኤኤፍፒ ዘገባ አመልክቷል። ፖሊስ በጉዳዩ ላይ እጁ እንደሌለበት ቢያስታውቅም የመብት አቀንቃኞች ግን ፖሊስ የተሰወሩትን ሰዎች በተመለከተ ለምን ምርመራ እንደማያደርግ በመጠየቅ ላይ ናቸው። ፖሊስ እጁ ከሌለበት ምርመራ አድርጎ የድርጊቱን ፈጻሚዎች ለህግ ያቅርብ ሲል የኬንያ የህግ ማህበር አስታውቋል። የመብት ቡድኑ ሂዩማን ራይትስ ዋች በበኩሉ ያደረጋቸው ምርመራዎች ከበርካታ የጸጥታ አካላት ወደ ተውጣጣ ቡድን እንደሚጠቁሙ አመልክቷል። የቀድሞ ምክትል ፕሬዝዳንት የነበሩትና የተቃውሞ አያያዞችን በተመለከተ ከዊሊያም ሩቶ ጋር ባለመስማማታቸው ከስልጣን የተወገዱት ሪጋቲ ጋቹ ጋር አንድ ድብቅ ቡድን ካፈናው ጀርባ አለ ሲል ዛሬ አርብ ክስ አሰምቷል። የናይጄሪያ መከላከያ ሰራዊት የእስልምና አክራሪ ናቸው በሚል በተጠረጠሩ ቡድኖች ላይ እንዳደረሰ በሚገልጸው የአየር ጥቃት አስር ሲቪሎች ሕይወታቸውን ማጣታቸውን ባለስልጣናት አስታውቀዋል። የአየር ጥቃቱ ኢላማ አድርጎ የነበረው ሶኮቶ በተባለው ግዛት በአንድ ጫካ ውስጥ ይገኛሉ የተባሉ ላኩራዋ የተሰኙ የእስልምና አክራሪ ቡድኖች ላይ መሆኑን ሰራዊቱ ቢገልጽም መኖሪያ ቤቶችና የቤት እንስሳትም ሰለባ ሆነዋል ተብሏል። በሁለት ጀቶች በሁለት መንደሮች ላይ በተደረገው ድብደባ አስር ሲቪሎች ሲገደሉ፣ ስድስት ደግሞ ቆስለዋል። በህይወት የጠፋው የናይጄሪያ ሰራዊት በስህተት በመተኮሱ እንደሆነ የአካባቢው አገረገዥ አህመድ አልዩ አስታውቀዋል። ተጨማሪ ዝርዝር መረጃ ያልሰጡት አገረገዡ የሲቪሎችን ህይወት የቀጠፈው ክስተት በሚገባ እንዲመረመር ሰራዊቱን መጠየቃቸውን ተናግረዋል። አክለውም አገረገዡ ቢያንስ ሰባት አስክሬኖችን የሚያሳዩ ምስሎችን አጋርተዋል። የፕሬዚዳንት ቦላ ቲኒቡ አንድ ባለስልጣን ቀደም ብለው በሰጡት መግለጫ ተፈጸመ የተባለው ድብደባ የሀሰት ወሬ እንደሆነ ተናግረው ነበር። በኋላ ላይ ግን ይቅርታ ጠይቀዋል። የናይጄሪያ ሰራዊት ኢላማ ያደረገው በሁለት መንደር ውስጥ የሚገኙ አክራሪ ቡድኖችን እንደሆነ ይገልጻል። አድማጮችና ተመልካቾች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የጀርመኑ ፕሬዚዳንት ፍራንክ ቫልተር ሸነስታማየር ዛሬ አርብ የሀገሪቱን ፓርላማ በትነው በሚቀጥለው ወር ምርጫ እንዲደረግ አዘዋል። ቻንስለር ኦላፍ ሾልዝ ከሳምንት በፊት መተማመኛ ድምፅ በማጣታቸውና ባለፈው ወር የገንዘብ ሚኒስትራቸውን ማባረራቸውን ተከትሎ በሶስት ፓርቲዎች ጥምር ያቋቋሙት መንግስት ፈርሷል። የዋና ዋና ፓርቲ መሪዎች እንደ አውሮፓያን አቆጣጠር በመጪው የካቲት 23 የፓርላማ ምርጫ እንዲደረግ ስምምነት ላይ የደረሱ ቢሆንም ምርጫ የሚካሄደው ቀድሞ ከታቀደው ሰባት ወራት ቀደም ብሎ ነው። ከሁለተኛው የዓለም ጦርነት ወዲህ የወጣው የጀርመን ሕገ መንግስት ቡንደስታንግ ወይም የሀገሪቱ ሸንጎ ራሱን መበተን ስለማይችል ውሳኔውን የመስጠት ኃላፊነቱ ፕሬዚዳንቱ ላይ ወድቋል። በዚህም መሰረት ፍራንክ ቫልተር የፓርላማውን በትነው ምርጫ እንዲደረግ አዘዋል። የምርጫ ዘመቻው ግን ፓርላማው ከመበተኑ በፊትም በመካሄድ ላይ ነበር። በህዝብ አስተያየት መለኪያ መሰረት ወግ አጥባቂው የተቃዋሚዎች ስብስብ በመምራት ላይ ሲሆን፣ የኦላፍ ሾልዝ ፓርቲ ደግሞ ይከተላል። በምርጫው ቁልፍ ጉዳዮች የሆኑት ፍልሰት፣ የተዳከመው ኢኮኖሚ ኢኮኖሚና ለዩክሬን የሚሰጥ ድጋፍ ናቸው። በመጨረሻም ካዛኪስታን ውስጥ ከትላንት በስቲያ ረቡዕ ለተከሰከሰውና 38 ሰዎች ህይወታቸውን ያጡበት የአውሮፕላን አደጋ መንስኤ በተመለከተ ሩሲያና ሌሎች ወገኖች ጣት በመጠቋቆም ላይ ናቸው። በአደጋው 29 ሰዎች ላይ ጉዳት ደርሷል። 67 መንገደኞችን ይዞ ሲጓዝ የነበረው የአዘርባጃን አየር መንገድ አውሮፕላን ካዛኪስታን ውስጥ በተከሰከሰበት ወቅት በቼችንያ ክልል ውስጥ የዩክሬን የድሮን ጥቃት በመፈጸም ላይ እንደነበር የሩሲያ ሲቪል አቪዬሽን ኃላፊ ፊ ዲሚትሪ ያድሮቭ ሲናገሩ አንድ የአዘርባጃን ምክር ቤት አባልና በርካታ የአቪዬሽን ባለሙያዎች ደግሞ አውሮፕላኑ የተከሰከሰው በሩሲያ በተተኮሰ የአየር መቃወሚያ መሆኑን ይገልጻሉ። አውሮፕላኑ ከአዘርባጃን መዲና ባኩ ወደ ሩሲያዋ የቼችንያ መዲና ግሮዝኒ በማምራት ላይ እንደነበር ታውቋል። አውሮፕላኑ አቅጣጫውን በመቀየር በካዛኪስታኗ አክታ ከተማ በድንገት ለማረፍ በመሞከር ላይ ሳለ ተከስክሷል። የአዘርባጃን ካዛኪስታን፣ እና የሩሲያ ባለስልጣናት የአደጋውን መንስኤ በተመለከተ ከመናገር ተቆጥቦ የነበረ ቢሆንም ራሲም ሙስቤኮቭ የተባሉ የአዘርባጃን ምክር ቤት አባል አውሮፕላኑ በግሮዝኒ ሰማይ ላይ ሳለ ተመቶ እንደወደቀ ለሀገሪቱ ዜና አገልግሎት ተናግረዋል። ሩሲያ ይቅርታ ተጠይቅ ሲሉም አክለዋል። የፓርላማ አባሉን መግለጫ በተመለከተ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ፖስኮቭ አስተያየት ከመስጠት ተቆጥበው የአደጋው መንስኤ የሚወስኑት መርማሪዎች ናቸው ብለዋል። አድማጮችና ተመልካቾቻችን ለሰዓቱ የያዝ ናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ አስማማው ልመልሳችሁ። አድማጮቻችንና ተመልካቾቻችን ቀደም ሲል የዓለም የሰባሰቡ ዜናዎች ናቸው ወደ እናንተ የደረሱት። ስመኝሽን ለዓለም ዜናዎች አመሰግናለሁ። እየተከታተላችሁት የምትገኙት የአርብ ምሽት የአሜሪካ ድምፅ ዝግጅታችን ነው። እያስተናገድኳቸው የምገኘው ደግሞ አስማማየ ነው ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያ ማብራናለች። እንዲሁም የስቱዲዮ ቅንብሩን እየመራልን ያለው ንጉሱ ታምሬ ነው። የምሽቱ ዋና አዘጋጅ ቆንጅታየነች። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። ትምህርት ሚኒስቴር የዩኒቨርሲቲዎች የፕሮፌሰርነት ማዕረግ እንዳይሰጡ ያሳለፈው ውሳኔ ተቋማቱን ይጎዳል ሲሉ ባለሙያዎች ተናገሩም። ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ሚኒስቴር መስሪያ ቤቱ ነባሩን የደረጃ እድገት መመሪያ በአዲስ መተካት ሲገባው እሱም በደብዳቤ ሽሮ የደረጃ እድገት እንዳይሰጥ መወሰኑ የዩኒቨርሲቲዎችን እንቅስቃሴ ያስተጓጉላል፣ ውስጣዊ ነጻነታቸውንም ይጋፋል ብለዋል። የትምህርት ሚኒስቴር በበኩሉ በተቋማቱ ውስጥ አስተዳደር ጣልቃ አልገባሁም፣ በቅርቡም አዲስ መመሪያ እስኪወጣ ድረስ ይህን ውሳኔ አሳልፌያለሁ ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪያለሁ። የአሜሪካ ድምፅ የተመለከተውና በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለተቋማቱ የተላከው ደብዳቤ ከጥቅምት 2013 ዓ.ም ጀምሮ ሲሰራበት የነበረው የአካደሚክ ሰራተኞች የደረጃ ዕድገት መመሪያ ክፍተት የታየበት በመሆኑ በመሻሻል ላይ እንደሚገኝ ይጠቅሳል። እናም ሁሉም ከፍተኛ የትምህርት ተቋማት የተሻሻለው መመሪያ እስኪደርሳቸው ድረስ የሙሉ ፕሮፌሰርነት ማዕረግ እድገት እንዳይሰጡ ያዛል። በጉዳዩ ዙሪያ ለአሜሪካ ድምፅ የግል አስተያየታቸውን የሰጡ በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን መምህር ዶክተር ጌታቸው ጥላሁን ሚኒስቴር መስሪያ ቤቱ የትምህርት ጥራት መውረድ ስለሚያስጨንቀው ችግሩን ለማረም የሚያደርጋቸውን ጥረቶች አደንቃለሁ ብለዋል። ሆኖም የአሁኑ ውሳኔው በምሁራን ላይ ሞራላዊ ጉዳት ያስከትላል ሲሉ ተችተዋል። ያ ሁለት ሺህ አስራ ሦስት ላይ ጥቅምት ወጣን መመሪያን ለምሳሌ ማዕከል አድርጎ ራሱን ለማሳደግ የሚተጋ የሚሰራ አንድ ዩኒቨርሲቲ መምህር፣ ዛሬ ነገ እያሉ እየጠበቁ የነበሩ በሂደት ውስጥ ያሉትን ሁሉ አዲስ የመጣው ደብዳቤ ያግዳል፣ ይከለክላል። ቅስም የሚሰብር ነው። እኔ ልክ ነው ብዬ አልወስድም። ለአሜሪካ ድምፅ ሀሳባቸውን ያጋሩት ሌላኛው አስተያየት ሰጪ በአዲስ አበባ ዩኒቨርሲቲ የትምህርትና ባህሪ ጥናት ኮሌጅ ዲን የሆኑት ዶክተር የቆያልም ደሴ ናቸው። እሳቸው በሰጡት የግል አስተያየትም የከፍተኛ ትምህርት ተቋማት ልዩ ልዩ ዓለም አቀፍ ግንኙነቶችን የሚያደርጉ ናቸው ካሉ በኋላ የዚህ አይነቱ ውሳኔ ግን ይጎዳቸዋል፣ በማለት ይገልጻሉ። አንደኛ እገዳው ኢንዴፊኔት ነው፣ መመሪያ እስከሚወጣ ድረስ የሚል በጊዜ ያልተገደመ እገዳ ነው የሚመስለው። ይሄ የብዙ መምህራንን ብቻ ሳይሆን የተቋማትንም ሁኔታ ይጎዳል። የተሻለ የሚሆነው የሚመስለኝ ያንን የሚተካ መመሪያ አዘጋጅተው ከዚህ ቀን ጀምሮ ከአሁን በፊት የነበረው አተገባበር አሰራር በዚህኛው መመሪያ ተተክቷል። ስለዚህ የድሮ ካሁን በኋላ በተግባር ላይ መዋል የለበትም በሚል ይተካ የበለጠ ሁሉም ሰው የሚቀበለው አሳማኝ ይመስለኛል። አሁን ግን በደብዳቤ መመሪያ እስከሚወጣ ድረስ ታግዷዋል የሚል እኔ ከአሰራር አንጻርም፣ ከስታፍ ሞራልም፣ ከተቋማት አጠቃላይ ሁኔታም እኔ ብዙም ትክክለኛም ተገቢም ነውብዬ ያው መመሪያን በደብዳቤ መሻ ለአሰራር በጣም አስቸጋሪ ነው። ስለዚህ ጉዳይ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡሹኔ ተቋማቸው ይህን ውሳኔ ያሳለፈው ከዩኒቨርሲቲዎቹ በመጣለት ጥቆማ መሰረት መሆኑን ጠቅሰው ውሳኔውም ጊዜያዊ ነው ብለዋል። ትምህርት ሚኒስቴር አይደለም መነሻ ነበረው። ከዛ ከመምህራን ከዩኒቨርሲቲዎች ራሳቸው ጥቆማ መጥተው ነው ትክክል ያልሆነ አሰራር አለ፣ በወጣው ደንብ የማይሰሩ ዩኒቨርሲቲዎች አሉ፣ ዝም ብሎ እየሰጡ ያሉ ተብሎ መጣ። ነባር ፕሮፌሰሮችን አውጣተው እስቲ ይሁት የተባለው ይሄ ጥቆማ እውነት ነው ወይ? እውነትም ሲያዩ ተገኘ ማለት ነው። ስለዚህ መመሪያውም አንዱ ችግር መመሪያ ለማክበር ችግር አለ። ሁለተኛ መመሪያም አልፎ አልፎ ክፍተቶች አሉት። እሱ እየታየ ነው። አግደ ነው ሳይሆን እሱ እስኪወጣ ጥፋቱ ይቀጥል ስለማይባል ነው እንጂ አሁን በቅርብ ስለምለቀቅ ይሄ ነው። የጅማ ዩኒቨርሲቲው መምህር ዶክተር ጌታቸው ጥላሁን ትምህርት ሚኒስቴር የከፍተኛ ትምህርት ተቋማቱን የመቆጣጠርና የመከታተል ስልጣንና ኃላፊነት አለው ይላሉ። ሆኖም በዚህ መልኩ ነጻነታቸውን ሊጋፋ አይገባም ሲሉ ሞግተዋል። እውነት ለመናገር የሚጠበቀውና መሆን የሚገባውማ ተቋማቱ በየራሳቸው ነጻነት እና ኃላፊነት የየራሶቻቸውን የእድገት የሚሆን ሌሎች መመሪያዎች አውጥተው፣ አስተችተው፣ አጸድቀው በዛ መሰረት ደግሞ እድገት የሚሆን ሌሎች ነገሮች እንዲያሰሩ ነው የሚጠበቀው። ባይሆን ይሄ ከአጠቃላይ ሀገራዊ የትምህርት የከፍተኛ ትምህርት የጥራት የጥራትና ደረጃ ማስጠበቅ ማዕቀፍ አንጻር ሚኒስትሪ ኦፍ ኤጁኬሽን ያንን ኦቨርሲ ማድረግ ይጠበቅበታል። በዚህ ደረጃ ግን በቀላጤ ከዛሬ ጀምሮ ይሄን አድርጉ ከዛሬ ጀምሮ ያናትድርጉ የሚለው እንደው ከማንዴቱም ከክብሩም ትንሽ ዝቅሚያትሉ ይመስለኝ። ሚኒስትር ዲኤታው አቶ ኮራ ጡሹኔ በበኩላቸው ውሳኔው በተቋማቱ ጉዳይ ላይ ጣልቃ መግባት አይደለም ብለዋል። ነጻነት የማደግ ነጻነት አላቸው። የተሻለ ነገር የመስራት አላቸው። ትምህርት ሚኒስቴር ዋና ኃላፊነቱ ስታንዳርድ ሴት የማድረግ ነው። ስታንዳርድ ማለት ከዚህ በታች መውረድ አይቻልም። ነጻነት ማለት ከዛ ጀምሮ ግን የማውረድ ነጻነት የለም። ጥራት ላይ ማለት ነው። የትምህርት ሚኒስቴር ለተቋማቱ በላከው ደብዳቤ ቀደም ሲልም ሐምሌ 24 ቀን 2016 ዓ ም ተመሳሳይ ትዕዛዝ ሰጥቶ እንደነበር አውስቶ ሆኖም አንዳንድ ከፍተኛ ትምህርት ተቋማት ክልከላውን በመጣስ የፕሮፌሰርነት ዕድገት መስጠት መቀጠላቸውን አመልክተዋል። ይህ አካሄድ አግባብነት እንደሌለው ያወሳው ደብዳቤው ከታሳስ 1 ቀን 2016 ዓ ም ጀምሮ በየትኛውም የከፍተኛ ትምህርት ተቋም የተሰጠና የሚሰጥ የሙሉ ፕሮፌሰርነት ማዕረግ ዕድገት ተቀባይነት እንደማይኖረው አሳውቀዋል። ለአሜሪካ ድምፅ የግል አስተያየታቸውን የሰጡት ሌላኛው የጅማ ዩኒቨርሲቲ ባልደረባ ዶክተር ተክሉ ገመቹ በበኩላቸው አንድ አመት ወደ ኋላ ሄዶ ውሳኔ መስጠት ትክክል አይደለም ይላሉ። ሁለተኛ ጊዜ የተሰጠ ማሳሰቢያ ተብሎ የመጣው አይነት እሱ ላይ እኔ ማስተካከያ ቢደረግ ብዬ የማስበው ሐምሌ ሀያ አራት ነው ይሄ እንዲዘገጅ ተብሎ የመጣው ከዛ በፊት ምንም የመጣ ደብዳቤ ከትምህርት ሚኒስቴር ባለመኖሩ ሕጉና ስርዓቱን ተከትሎ የተሰሩ አሉ። ስለዚህ አሁን ከጠይሳስ አንድ ሁለት ሺ አስራ ስድስት ጀምሮ የሚለው ነገር ምናልባት ወደኋላ ተመልሶ ባልታዘዘበት ሁኔታ ሰው ባለው መመሪያ ተሰርቶ እድገት ከሰጠ በኋላ አይ ተቀባይነት የለውም ማለት ትንሽ ማስተካከያ ቢደረግበት ጥሩ ይመስለኛል። አቶ ኮራጡ ሹኔ በበኩላቸው በተባለው ጊዜ ውስጥ የተሰጡ የፕሮፌሰርነት ማዕረጎች ካሉ በመመሪያው መሰረት ስለ መሰጠታቸው ይፈተሻሉ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። እየተከታተላችሁ ያላችሁት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። ቀደም ሲል የምሽቷ አብይ ርዕስን ነበር የተከታተላችሁት። አሁን ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ርዕሰ ጉዳይ ወደ ድሬዳዋ ይወስደናል። በፌዴራል ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት የጅጅጋ ተዘዋዋሪ ችሎት በትላንትናው ዕለት በሽብር ወንጀል ተጠርጥረው በአራት መዝገቦች የተከሰሱ 88 የአልሻባብ አባላት ናቸው የተባሉ ተከሳሾች ላይ እስከ 20 ዓመት የሚደርስ እስራት ተፈርዶባቸዋል። ተከሳሾቹ በ2014ና በ2015 የጸጥታ አካላትና ሰላማዊ ሰዎች ላይ ጉዳት በማድረስ ከ13 ሚሊዮን ብር በላይ ንብረት በመዝረፍና ማውደም እንዲሁም መንግሥታዊ መረጃዎችን ለአልሻባብ የሽብር ቡድን አሳልፉ በመስጠት የተከሰሱ ናቸው። አዲስ ቸኮል ተጨማሪ አለው። በፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ቃሲ ማማ ለአሜሪካ ድምፅ በሰጡት መረጃ በትላንትና ሁለት የጅጅጋ ተዘዋዋሪ ችሎት ውሳኔ ሰጠው በአራት መዝገቦች በተከሰሱ 88 ተጠርጣሪዎች ላይ ነው። የክስ መዝገቦቹ አራቱም በአልሸባብ አባልነትና በድርጊት ተሳትፈዋል በሚል የተከፈቱ ሲሆን ከአራቱ መካከል ሁለቱ በ2014 ሁለቱ ደግሞ በ2015 ዓ ም የተከፈቱ ናቸው። ከአራቱ መዝገቦች መካከል በርካታ ተከሳሾች ያሉበትና በሙክታር አደማሊስም በተከፈተው መዝገብ ስር ከተከሰሱ 84 ተከሳሾች መካከል ሁለቱ በመሞታቸውና አንዱ ባለመያዙ ውሳኔ ያልተላለፈባቸው ሲሆን በ81 ላይ ከ10 እስከ 20 ዓመት ስር ተወስኖባቸዋል። የተከሰሱበት አንቀጽ በተመለከተም የቅርንጫፍ ጽሕፈት ቤት ኃላፊው አቶ ቃሲም እንዲያስረዳሉ፣ በጉዳት ስናየው ወደ 323 የሚሆኑ ሰዎች ላይ በተለይም ልዩ ኃይል የሶማሌ ክልል ልዩ ኃይልና ሲቪል ማህበረሰብ ላይም ከባድና ቀላል አካል ጉዳት ደርሰዋል። የንብረት ደግሞ ወደ 13 ሚሊዮን አምስት መቶ ሀምሳ ብር የሚገመት ንብረት እንዲዘረፍ እና እንዲወድም ተደርጓል። በሚል ነበር ክስ የተመሰረተባቸው። የክስ ሂደቱ ላይ አቃቤ ሕግ 57 ምስክሮችን አስመዝግቦ የ41ዱ ምስክርነት የተሰማ ሲሆን 396 ገጽ የሰነድ ማስረጃዎች መቅረባቸውንም አቶ ቃሲም ተናግረዋል። እነኚህ ማስረጃዎች ከቀረቡ በኋላ ፍርድ ቤቱ ተከሳሾችን ራሳቸውን እንዲከላከሉ ብይን ቢያስተላልፍም ተከሳሾቹ ግን ራሳቸውን ለመከላከል በተሰጣቸው ጊዜ ምንም አይነት የመከላከያ ማስረጃ ለማቅረባቸውን አቶ ቃሲም ያስረዳሉ። በዚህም ተከሳሾቹ በሶማሌ ክልል ከሐምሌ 12 እስከ ሐምሌ 21 2014 ዓ ም ድረስ በአፍዴር ዞር ልዩ ልዩ ወረዳዎች ፈጽመውታል በተባለ ሽብር ክስ በ81 ተከሳሾች ላይ ከ10 እስከ 20ዓመት የሚደርስ ጽኑ ሥርዓት ውሳኔ እንደተላለፈባቸው ነው የተገለጸው። ከነኝ ባሻገር በሌሎች ሶስት መዝገቦችም የተከሰሱ የአልሸባብ አባልናት የተባሉ ሌሎች ሰባት ተከሳሾችም በትላንትና ዕለት ልዩ ልዩ ውሳኔ ተላልፎባቸዋል። ከእነዚህ መካከል ለበርካታ ሰዎች ሞትና የአካል ጉዳት መንስኤ ሆኗል የተባሉ አብሽር አህመድ መሐመድ በተባለ ፋይል የተከሰሱ አራት ተከሳሾች ላይም ውሳኔ ተላልፏል። ተከሳሾቹ አደረሱ ስለተባለው ጥፋትና ስለተመሰረተባቸው ክስ አቶ ቃሲም ይህም ብለዋል። ክስም የቀረቡ በወንጀለኛ መቅጫ ህግ በወንጀል ህጋችን ሰላሳ ሁለት አንድ ለ እና በሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር አስራ አንድ ሰባ ስድስት ህዝባር ሁለት ሺ አስራ ሁለት አንቀጽ ሶስት ሁለት ይሄም በድርጊት ማለት ነው የተከሰሱ ናቸው። ወደ ሁለት መቶ ዘጠና ስድስት የሚሆኑ ሰዎች ላይ ቀላል እስከ ከባድ የአካል ጉዳት ደርሶበታል። በዚህ ወንጀል ድርጊት ደግሞ ወደ ሁለት መቶ አርባ ስድስት የሚሆኑ ሰዎች እንዲገደሉ ተደርጓል። በዚህ ነው እነዚህ አራቱ ሰዎች እየተከሰሱ ማለት ነው። ከአራቱ ተከሳሾች አንዱ መከላከያ ማስረጃ ሲያቀርብ፣ ቀሪዎቹ ሶስቱ ግን በተሰጣቸው ጊዜ መከላከያ ማስረጃቸውን ማቅረብ እንዳልቻሉ ነው አቶ ቃሲም የገለጹልን። በዚህም ከስድስት ወር ቀላል እስራት እስከ 18 ዓመት ጽኑ እስራት ተፈርዶባቸዋል። ሶስተኛው መዝገብ በነ መሐመድ ፋራስን በተከፈተው መዝገብ መንግሥታዊ መረጃዎችን ለአልሸባብ የሽብር ቡድን በመስጠት ሁለት ሰዎች በ2015 የተከሰሱ ሲሆን ሁለቱም ላይ 6 ዓመት ከ6 ወር ፍርድ ተፈርዶባቸዋል ሲሉ አቶ ቃሲም ተናግረዋል። በአራተኛው መዝገብ ኡጋዝ አብዲ አሊ ኢልሜ የተባለ ግለሰብን በ2015 የሽብር ቡድኑ ተልዕኮ ሲያስፈጽም በጸጥታ ኃይሎች ተይዞ ለክስ እንደቀረቡ ተናግረዋል። ከዚሁ ከአልሸባብ የሽብር ቡድኑ ጋር ተያይዞ ነው። እሱም የቀረበበት ክስ በአስራ አንድ ሰባ ስድስት ሁለት ሺ አስራ ሁለት አንቀጽ ሰላሳ አንድ ስር የተደነገገውን በመተላለፍ ነው። የሽብር ቡድኑ አባል በመሆንና የጦር የጦርናት ስልጠናውን በመውሰድ ከዛ በኋላም ደግሞ ከነሱ ጋር ሲንቀሳቀስ በጸጥታ ኃይል ነው ቁጥጥር ስር መዋል የቻለው። ቁጥጥር ስር እስከሚውልበት ጊዜ ድረስ ያው ከእነሱ ጋር ሲንቀሳቀስ እና የሽብር ቡድኑን ተልእኮ ሲያስፈጽምና ሲፈጽም ቆይቷል በሚል ነው ክሱ የቀረበበት። በውጋዝ አብዲ አሊ ኤልሚ ላይ የሁለት ዓመት ከአምስት ወር ጽኑ እስራት እንደተፈረደባቸው ነው አቶ ቃሲም የገለጹልን። በአጠቃላይ በትላንትናው እለት በአራት መዝገቦች ሰማንያ ስምንት የአልሸባብ አባል ነው በተባሉ ተከሳሾች ላይ ልዩ ልዩ ውሳኔዎች ተላልፎባቸዋል። በአሁኑ ሰዓት ከአልሸባብ የሽብር ቡድን ጋር በተያያዘ በዚህ ፍርድ ቤት የተያዘ የክስ መዝገብ የሌለ ሲሆን በቁጥጥር ስር ውለው መረጃ እየተሰበሰበባቸው ያሉ ግን መኖራቸውን ከአቶ ቃሲም ያገኘነው መረጃ ያመለክታል። በአራቱ መዝገቦች ላይ ለተከሳሾች መንግስት ተከላካይ ጠበቆችን ያቆመላቸው ሲሆን በፌዴራል ጠቅላይ ፍርድ ቤት የተከላካይ ጠበቆች ጽህፈት ቤት ኃላፊ አቶ ደሳሌ ከበደ ሁሉም ተከሳሾች የተከሰሱበትን ድርጊት ክደው ተከራክረዋል ብለዋል። ሆኖም የጥፋተኝነት ብይን ከተላለፈ በኋላ በአራቱ መዝገቦች ላይ ከቀረቡ ተከሳሾች መካከል አንድ ተከሳሽ መከላከያ ምስክር ከማቅረቡ በስተቀር ሌሎች መከላከያ አላቀረቡም ብለዋል። ምክንያታቸውንም እንዲያስረዳሉ መከላከያ ምስክሮቻቸው የነበሩበት ቦታ በጣም ሩቁ በመሆኑ መከላከያ ምስክር ማግኘት እንደማይችሉ ነው። ሩቅ ነው። የስልክ አድራሻም ያላቸው ሰዎች አይደሉም። በዚያ ምክንያት ማቅረብ እንዳልቻሉ ነው ለጠበቃቸው ለተከላካይ ለመደብ ነው ተከላካይ ጠበቃ አሳውቆ የነበሩት። ከዚያም በተጨማሪ ፖሊስም አስሯቸው መከላከያ ምስክሮቻቸውን ራሱ ፖሊስ አስሯቸው እንደነበረ ለተከላካይ ጠበቃቸው ገልጾ ያ ተከላካይ ጠበቃ እየመደብ ነው ማለት ነው ችሎቱ ይሄን አሳውቆ ፖሊስም ለችሎቱ ቀርቦ መግለጫ የሰጠበት ሁኔታ ነው ያለው። ነገር ግን ከዚያ በኋላ መከላከያ ምስክር እንዲያቀርቡ በተሰጣቸው ቀጠሮ መከላከያ ምስክር ማቅረብ እንደማይችሉ በመግለጻቸው የመከላከያ ምስክር የማሰማት ማብቃቸው አልፏል ማለት ነው። አልሸባብ በኢትዮጵያ፣ አሜሪካና ሌሎች በርካታ የዓለም ሀገራት በአሸባሪነት የተፈረጀ ቡድን መሆኑ ይታወቃል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። በሌላ የፍርድ ቤት ዘገባችን ደግሞ በሲዳማ ክልል የጥላቻ ንግግርና አስተኛ መረጃ በማሰራጨት የተፈረደባቸው ስድስት ወጣቶች ከወንጀል ነጻ ተባሉ። በኢትዮጵያ የጥላቻ ንግግርና አስተኛ መረጃ ስርጭትን ለመከላከል በ2012 ዓ ም በወጣ አዋጅ መሠረት በማኅበራዊ መገናኛ ላይ የክልሉን ከፍተኛ ባለሥልጣናት ዘልፋቸዋል ጥላቻ ነዝታችኋል፣ እንዲሁም አስተኛ መረጃ አስተላልፋችኋል፣ በሚል በሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ተፈርዶባቸው የነበሩ ስድስት ወጣቶችን የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነጻ እንዳሰናበታቸው ጠበቃቸው ለቪኦኤ ገልጸዋል። ባለፈው ዓመት ጥቅምት 2016 ዓ ም በክልሉ ጠቅላይ አቃቢ ሕግ ተከሰው በሐዋሳ ከተማ የመጀመሪያ ፍርድ ቤት ከአንድ ዓመት ከአንድ ዓመት ከሁለት ወር እስከ ሁለት ዓመት የሚደርስ ጽኑ ስርዓትና እስከ ሺህ ብር የገንዘብ መዋጮ ጣለባቸው። በእነ ወንድሙ ቶርባ መዝገብ የተዘረዘሩ ስድስት ወጣቶች ስምንት ወራትን በእስር አሳልፈዋል። ነገር ግን የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሐሙስ ታኅሳስ 17 ቀን 2017 ዓ.ም በዋለው ችሎት የቀረበለትን የይግባኝ አቤቱታ ከመረመረ በኋላ በነፃ እንዳሰናበታቸው ጠበቃቸው አቶ መለስ ዮሴፍ ዛሬ ለአሜሪካ ድምፅ ተናግረዋል። ፍርድ ቤቱ ተከሳሾቹ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከል የወጣውን አዋጅ እንዳልጣሱ ይልቁንም በሀገሪቱ ህገ መንግስት አንቀጽ 29 እና በክልሉ ህገ መንግስት አንቀጽ 28ና 29 የሰጠውን ሀሳብ በነጻነት የመግለጽ መብታቸው መጠቀማቸውን ገልጾ የታችኛውን ፍርድ ቤት ውሳኔ ሽሮታል ሲሉ ጠበቃቸው ተናግረዋል። ዘገባው የዮናታን ዘብዶስ ነው። አድማቾቻችንና ተመልካቾቻችን ከአሜሪካ ድምፅ ወደ እናንተ እየደረሱ የሚገኙት የምሽቱ ዝግጅቶቻችን እንደቀጠሉ ናቸው። አሁን ደግሞ የምናልፈው ወደ ናይጄሪያ ይሆናል። ናይጄሪያ ውስጥ በስህተት ሲቪሎች ገደሉ የአየር ጥቃት ጉዳይ እያነጋገረ ነው። የናይጀሪያ ባለስልጣናት በሰሜን ምዕራብ ክፍለ ግዛት ሶኮታ ውስጥ በፈረንጆች ገና ዕለት ቢያንስ አስር ሰዎች የተገደሉበትን የአየር ጥቃት መመርመር ጀምረናል ብለዋል። የመንግስቱ የጦር ኃይል ጥቃቱ በአካባቢው የሚንቀሳቀስ አዲስ ታጣቂ ቡድን እንጂ ሲቪሎችን ኢላማ ያደረገ አልነበረም ብሏል። ቲሞቲ ኦቢዮዝ ከአቡጃ አስተላለፈውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። የሶኮታ ክፍለ ግዛት አገረገዢ አሊዩ አህመድ ባወጡት መግለጫ የአየር ጥቃቱ እንዴት ሊደርስ እንደቻለ ጥልቅ ምርመራ እንዲከፈት ከጦር ሰራዊቱ መሪዎች ጋር እየተነጋገሩ መሆናቸውን አመልክተዋል። የጦር ኃይሉ ጊዳ፣ ሳማና ሩኮማ በሚባሉ አካባቢዎች የሚንቀሳቀሰውን ላኩራዋ የተባለ የሽብር ቡድን ኢላማ ያደረገ ነው ያለውን ጥቃት ረቡ ማለዳ ነው ያካሂደው። የሶኮታ ክፍለ ግዛት አገረ ገዢ ግን በጥቃቱ ሰላማዊ ሰዎች ተገለዋል ብለዋል። ባለስልጣናቱ እንዳሉት ቢያንስ አስር ሰዎች ሲገደሉ ብዙዎች ቆስለዋል። በጥቃቱ ለተጎዱት ቤተሰቦች ሐዘናቸውን የገለጹት አገረ ገዢው የገንዘብና የምግብ እርዳታ እናደርግላቸዋለን ሲሉም ቃል መግባታቸው ተገልጿል። በቅርብ ዓመታት እንዲህ ያሉ የአየር ጥቃት አደጋዎች በተደጋጋሚ የደረሱ ሲሆን አምነስቲ ኢንተርናሽናልን ጨምሮ የተለያዩ የሰብአዊ መብት ቡድኖች ጉዳዩ እንዳሳሰባቸው እየገለጹ ነው። በናይጄሪያ የአምነስቲ ኢንተርናሽናል ስራ አስኪያጅ ኢሳ ሳኑሲ የናይጀሪያ የጦር ሰራዊት እንዳልተለወጠ ከዚህ በፊት ሲቪሎች ከገደለው የአየር ጥቃት ምንም እንዳልተማሩ የሚያሳይ ተጨማሪ ማስረጃ ነው። አሰራራቸውን መገምገም አለባቸው። የደረሱትን አደጋዎች በደንብ መመርመር ይኖርባቸዋል። ይህንን በግዴለሽነት የሚደርስ አደጋ ሁለተኛ እንዳይደርስ ማድረግ አለባችሁ ብዬ አምናለሁ። በአንድ ወይም በሁለት ዓመት ጊዜ ውስጥ እንዲህ አይነት ከባድ የአየር ጥቃት አደጋ ሲደርስ ይህ ለሶስተኛ ጊዜ ነው። የጦር ኃይሉ ባወጣው መግለጫ ሰላማዊ ሰዎችን ኢላማ አላደረግንም፣ ወደፊትም ሲቪሎች ላይ ጉዳት እንዳይደርስ አስፈላጊውን ጥንቃቄ እናደርጋለን ብሏል። የመንግሥቱ ባለስልጣናት አስፈላጊውን ጥንቃቄ እናደርጋለን ብለው ቃል ቢገቡም የአየር ኃይል አዛዡ ሐሰን አቡበከር የፈረንጆች ገና እለት ይህንን መልእክት ነበር ያስተላለፉት። የናይጄሪያ የአየር ኃይል ቤተሰብ በሙሉ ታላቋን አገራችን በቁርጠኝነት እና በጥንካሬ መስዋዕትነት እየከፈላችሁ በማገልገላችሁ ላመሰግናችሁ ወዳለው ቁርጠኝነታችሁና ሙያችሁን አክባሪነታችሁ የምንወዳትን አገራችን ጸጥታና መረጋጋት እንዲረጋገጥ ትልቅ አስተዋጽኦ አበርክቷል። የናይጄሪያ መንግሥት በሰሜን ምዕራቡ የሀገሪቱ ክፍል ላካራዋ የሚባል ሃይማኖታዊ ቡድን እንቅስቃሴ እንዳለ ያስታወቀው ባለፈው ኅዳር ወር ነበር። የጸጥታ ኃይሎቹ እየተከታተሉት መሆኑንም አስታውቆ ነበር። ናይጄሪያውያን ከእንግዲህ በገና ዕለት የደረሰውን የመሰለ ሽብርተኞቹን ሳይሆን ሰላማዊ ሰዎችን የሚገድል የአየር ድብደባ እንደማይኖር ተስፋ እንደሚያደርጉ ይናገራሉ። አሁን ደግሞ የምሽቱ የትንታኔ መጽሔታችን የመጨረሻው ቅንብር ወደሆነው ሆነው ዘገባን የምናልፈው ወደ ሞዛምፒክ ይወስደናል። ቀጠናዊ ድርጅቱ ሞዛምፒክን ለመርዳት ዝግጁ ነው ሲሉ የዚምባብዌ መሪ ተናገሩ። የደቡብ አፍሪካ የልማት ማህበረሰብ የወቅቱ ሊቀመንበር የዚምባብዌው ፕሬዚዳንት ኤመርሰን ምናንጋግዋ በድረ ምርጫ ብጥብጥ ውስጥ የምትገኘው ሞዛምቢክን ቀጠናዊ ድርጅቱ ለመርዳት ዝግጁ መሆኑን ተናግረዋል። ደቡብ አፍሪካን ፖለቲከኞች ወደ ንግግር እንዲመጡ ጠይቃለች። የሰብአዊ መብቶች ድርጅቶች በበኩላቸው ከምርጫ በኋላ በተከሰተው ብጥብጥ እስካሁን ከአንድ መቶ በላይ ሰዎች መገደላቸውን ገልጸዋል። ዝርዝሩ እንደሚከተለው ይቀርባል። የሞዛምፒክ የህገ መንግስት ምክር ቤት በጥቅምት ወር የተካሄደውን ምርጫ ገዢ ፓርቲ ፍሬሌሞ 65 በመቶ ድምፅ በማግኘት ማሸነፉን ማስታወቁን ተከትሎ የተፈጠረው ውከትና ብጥብጥ ሊቆም ይገባል ሲሉ 16 አባል አገራት ያሉት የደቡብ አፍሪካ የልማት ማህበረሰብ በምህጻሩ ሳዲክ የወቅቱ ሊቀመንበር የዚምባብዌ ፕሬዚዳንት ኢመርሰን ምናንጋግዋ ባወጡት መግለጫ አስታውቋል። ሮናልድ ሉማላ የደቡብ አፍሪካ ዓለም አቀፍ ግንኙነት ትብብር ሚኒስትር ናቸው። በሞዛምቢክ ምርጫውን ተከትሎ የተፈጠረው ብጥብጥ እንዲቆም የሚጠይቅ መልእክት በማህበራዊ ሚዲያ አስተላልፈዋል። ደቡብ አፍሪካ ሁሉም ወገኖች አገሪቷን የሚያረጋጋና ወደ አዲስ የፖለቲካና የእድገት ምዕራፍ የሚወስድ አስቸኳይ ውይይት እንዲያደርጉ ትጠይቃለች። በተጨማሪም ደቡብ አፍሪካ ይህንን ውይይት ለማመቻቸትና ሞዛምቢክን በማንኛውም መንገድ ለመርዳት ዝግጁ ናት። በአወዛጋቢው የጥቅምቱ ፕሬዚዳንታዊ ምርጫ የፍሬሊሞ ዳንኤል ፍራንሲስኮ ቻፓ ተፎካካሪ የነበሩት ቪንሴ ሞንድላም እንዲህ ይላሉ። በፍሬሊሞ ጉዳት በደረሰባቸውና በተጨፈጨፉ ወንድሞቻችን ላይ አላተኮርንም። ያ ትኩረታችን አይደለም። ወንድሞቼ በአገሪቱ አብዮት ወይም ለውጥ ከፈለጋችሁ የጎረቤቶቻችንን ሱቆች እንከላከልላቸው፣ የጎረቤቶቻችንን ኩባንያዎች እንከላከልላቸው። የምስራቅና ደቡብ አፍሪካ የአምኒስቲ ኢንተርናሽናል ምክትል ዳይሬክተር ካኒዮ ፋሪሴ በተቃዋሚ ሰልፈኞች ላይ ከተፈጸሙት የከፋ ጥቃቶች አንዱ ያሉትን እርምጃም የሞዛምቢክ መንግስት እንዲያቆም ጠይቀዋል። እንደ አውሮፓውያን አቆጣጠር በጥቅምት 3 2024 የተካሄደው ምርጫ ውጤት ይፋ መሆን ጀምሮ ሀሳባቸውን ለመግለጽ በወጡና የመሰብሰብ መብታቸውን ተግባራዊ ባደረጉ ሰልፈኞች ላይ ፖሊሶች ከልክ ያለፈ የኃይል እርምጃ ወስደዋል። ፖሊሶች ቀጥታ ጥይቶችን ሲተኩሱም ተመልክተናል። የጎማ ጥይቶችን ሲጠቀሙና በተቃዋሚዎች ላይ የተለያዩ የበዛ ኃይልን ሲጠቀሙ አይተናል። ብዙ ሰዎች ኩፍኛ ቆስለዋል፣ ከ110 በላይ ሰዎች ተገድለዋል። ቦርገስ ናሃሜሬ የጸጥታ ጥናት ተቋም ተመራማሪ ናቸው። እንደ ዚምባብዌ፣ ዛምቢያ፣ ዲሞክራቲክ ሪፐብሊክ ኮንጎ ማላዊና ደቡብ አፍሪካ ላሉት ሀገራት አገልግሎት የሚሰጡት የአገሪቱ የተዘጉ ወደቦች ክፍት እንዲሆኑ ሰላም አስፈላጊ ነው ይላሉም። ስለዚህ ምንም ነገር እየተፈጠረ አይደለም። በሞዛምቢክ ሁሉም ነገር ሽባ ሆኗል። ይህ ማለት ሰዎች የበለጠ ችግር ይገጥማቸዋል ማለት ነው። ስለዚህ ይህን ችግር ለመፍታት ፈጣኑ መንገድ ውይይት ነው። ከንግግር ሌላ አማራጭ የለም። በአሁኑ ጊዜ ተቋሚዎችና እንደ ደቡብ አፍሪካ የልማት ማህበረሰብ ሳድክና የአፍሪካ ህብረት ያሉ ክልላዊና አህጉራዊ ድርጅቶች በሞዛምቢክ ሰላም እንዲሰፍን እየጠየቁ ሲሆን ሁኔታዎች ሊለወጡ ይችላሉ የሚል ተስፋም አሁንም በሁሉም ዘንድ አለም ኮሎምበስ ማቡንጋን ከዝምባብዌ ሀረሬ ላደረሰን ዘገባ አስማማየ ነው። ዋሽንግተን ዲሲ ከአሜሪካ ድምፅ ወደ እናንተ እየደረሰ የሚገኘው የአርብ ምሽት ታህሳስ 18 2017 ዓ.ም የዝግጅታችን እንደቀጠለ ነው። ቀደም ሲል የመጀመሪያው አጋማሽ ዝግጅቶቻችን ናቸው ወደ እናንተ ሲደርሱ የነበሩት። አሁን በዋሽንግተን የሰዓት አቆጣጠር ሰባት ሰዓት ከሰላሳ ሁለቱ ናል በኢትዮጵያ የሰዓት አቆጣጠር ደግሞ ከምሽቱ ሶስት ሰዓት ከሰላሳ ሁለቱ ናል። ስለዚህም በዚህ ሰዓት መሰረት ወደ ሁለተኛው አጋማሽ ቅንብሮቻችንና ዘርዘር ወዳሉ ጉዳዮች የምንናልፍ ይሆናል። የመጀመሪያው ቅንብራችን የሚሆነውም ከስነ ጥበብን የተመለከተ ይሆናል። ሳሙኤል ኃይሉ በቀለም በተንቆጠቆጡ ለተመልካች ውበትና ተስፋም በሚያላብሱ የስዕል ስራዎች የሚታወቅ ባለሙያ ነው በቅርቡ በጀርመን ህዝብ ዓለም አቀፍ ትብብር ተቋም በተሰናደውና መልካም ያስተዳደር ለእናንተ ምን ማለት ነው በሚል በተሰናደው የስዕል ውድድር ላይ ሚዛን የተሰኘውን ሥራውን አሸናፊ ሆኗል ከሀብታሙ ስዩም ጋር ቆይታ አድርጓል በተያያዥ ጉዳዮች ላይ ያደረግነው ቆይታ የተጀመረውም የሥነ ጥበብ ሙያው ጉዞውን በአጭሩ በሚያጋራበት ነው ተወልጅ ያደግኩት ወልቂጤ ከተማ ነው፣ ጉራጌ ዞን ውስጥ ነው እና እዛ ስማር ያቀሰምኳቸው ብዙ ነገሮች አሉ። ከመምህሮቼ እንዲሁም ከአካባቢ ማህበረሰብ ብዙ የወሰድኩት ነገር አለ። ሶ እነዛ እነዛ ነገሮች እያደጉ ነው ፋይናሊ ይሄ የስዕሉ ፍላጎት እያደር እያድር ሲመጣ ሞር ሃይ ስኩል ላይ የተወሰነ እድሉን አገኘሁኝ። ትምህርት ማዕከሎች አሉ አይደለም ይሄ የስዕል ምናምን እንቅስቃሴ ክበባት አሉ። እሱን ሞር በኃላፊነት አቶ ፈለቀ ይባላል። አሁንም ስነጥበብ ውስጥ ነው ያሉ ብዙ ስራዎች ይሰራል። እንደ መምህርም እንዳጋዥም ሆኖ ያንን ኦልሬዲ የስዕል ማዕከሉን ኃላፊነት ሲሰጠኝ በደንብ በደንብ ብዙ ኤነርጂ አግዘኝ ይሄ ማሏሾ ነገር ሁል ጊዜ እና ከልጅነት ብዙ ምቀስማቸው ምናምን ወዳቸው ነገሮች እንዳልሆኑ ግን የትምህርት ቤቱ ላይ ልክ ይሄኛው ሲሪየስሊ ኃላፊነት ሲሰጠኝ ኤግዚቢሽን እንድናሳይ ስዕሎችን ኦልሬዲ አከባቢ ተጠናክሮ ልንሰራ ሲያደርገን ለዛ ነገር ዴዲኬት ሆንጉ ብዬ ማሰብ እችላለሁ። ስኩል ጭገባ ሲገባ ስራ አንድ አስራ ሁለት ድረስ እስክደርስ ድረስ ከተማ ውስጥ ታወቅም በዚህ በስዕል ስራ፣ በጽሁፍ እንዲሁም ሆቴሎች ዲኮር ማድረግ ብቻ ይሄ እንደ ማንኛውም ወጣት እነዛ ስራዎች ገና በልጅነት የመስራት ክህሎት ኖረኝ። ከዛ ተነሱም እንግዲህ ወደ ስነ ጥበብ ትምህርት ቤትም ጆይን አርጌ ለዚህ የበቃሁት ማለት ነው። አንድ ዓለም አቀፍ ተቋም ባሰናዳው የስዕል ውድድር ላይም ባላንስ የተሰኘው የስዕል ስራ አሸናፊ ሆኗል። ስለ ስዕሉ ሀሳብ ጥቂት ንገርን። ምን ላይ የሚያተኩር ነበረ? በዚህ ስዕልስ ልትገልጸው ወይም ደምቀው እንዲታወቅ የፈለከው ጉዳይ ምን ነበረ? ውድድሩን ያዘጋጀው ጂያዜድ ኢትዮጵያ ነበረ። የኢትዮጵያ ወረድ ብራንች ነው። ሀሳቡን ኦልሬዲ ታይትል ያቀረቡትም እንደ ውድድር መስፈርት ያቀረቡት እነሱ ታይትል ሰጥተው ነበር። ጉድ ጎቨርናንስ ወይም መልካም አስተዳደር ለአንድ ሀገር ምንድነው የሚለውን ነገር ነበር እንደ ውድድር እንትን ያሉት ጽንሰ ሀሳብ እንትን ያሉት ሀገርን በመርከብ ነው ይመስልዋል። መርከብ ነው ይመጣለኝ እና ያ የመርከብን ሀሳብ ለምን ወደ እንትና፣ በቃ እነዛ መርከብ ላይ ያሉ የሚጫኑት ነገሮች ኮንቴነሮቹ ምናምን እያንዳንዱ ሰሌክቲቭሊ በከለር፣ በአይነት፣ በብዙ ነገር የተለያዩ ነገሮች ናቸው እዛ ውስጥ የሚጫሩት ነገሮች። እና እንደገና ደግሞ መርከብን ልካሆን በአካል እንደዚህ አላየሁትም፣ ግን ምን ያህል ሂዩጅ እንደሆነ ምን ያህል ብዙ ነገር እንደሚይዝ ያው ከፊልሞችም ከተለያዩ ነገሮች አይ ነበር። እና እዛ ውስጥ ያሉ እያንዳንዱ እቃዎች እያንዳንዳቸው ነገሮች ከአንድ ሀገር ተነስተው ወደ ሌላ ሀገር ሲሄዱ በጣም ብዙ ጊዜያትን ይፈጃሉ። ብዙ እንግዲህ ተፈጥሯዊም ሆን ሊሆን ይችላል ሰው ሰራሽ ሊሆን ይችላል፣ እክሎች አሉ። ስለዚህ እነዛን ነገሮች ግን ማድረስ የሚችለው ከዛ ከካፕቴን ጀምሮ እስከታች ካሉ የመርከቡ ሰራተኞች ጋር ነው። ብዙ ሰራተኞች ነው ሊኖሩት የሚችለው። በዛ ሂደት ውስጥ በዛ ጠንካራ ነገር፣ በዛ እንቅስቃሴ ውስጥ ከጫፍ እስከ ጫፍ ለመድረስ ብዙ ጊዜያትን በጣም በንቃት በመጠበቅ ከንትን ጋር እንዳይገጅ መጥፎ ነገር የሆነ ክል ዳይገ ሜካኒካል ነገሩን እያንዳንዱ ዲቴይል ነገሩን ሁሉም ባለበት እንትን ውስጥ ሰርቶ ሲወጣ ነው ያ መርከብ እንቅስቃሴውን ቀጥ ብሎ ባሰቡ መንገድ ሊሄድ የሚችል ሀገርም እንደዛ ለች ከላይ እስከ ታች ያለው አ በመንግስት እንትን ውስጥ የተለያየ ፖዚሽን ውስጥ ያሉ ሰዎች ሊኖሩ ይችላሉ። ህዝብን ይሄ መልካም አስተዳደር ማስፈን የሚቻለው ጥሩ የመንግስት ስራ ሊኖር የሚችለው ብዬ ማስበው በዛ ሂደት ውስጥ ሲሆን ከላይ ጀምሮ እስከ ታች ካሉ ሰራተኞች ጋር የተናበበ በጣም መልካም የሆነ በጣም ዴዲኬትድ የሆነ የሰዓት አጠቃቀምን ሳትሸራርፍ በታማኝነት እያንዳንዱ የሚያስቀምጣቸው ነገሮች አሉ። አሁን መልካም አስተዳደር ሲባል ተጠያቂነት፣ እኩልነት እያንዳንዱ ነገሮችን አስፍነስቴር ነው። አገርም ያ መልካም አስተዳደር አለው ብዬ ማስብ ሰው መርከቦቹ ላይ የተቀመጡት ኮንቴነሮች ላይ እንደ አይከል እንደ ምልክት ያስቀምጥኳቸው የእነዚህን እንትኖች ምልክቶች ነበሩ። ከጤና ጋር የተያዙ ነገሮች፣ ተፈጥሮን ከመጠበቅ፣ ከእኩልነት፣ ከተጠያቂነት፣ ከተለያዩ እና አንዳንዶቹ ደግሞ ምንም ሳይን የሌላቸው ቦክሶች ስል ኮንቴነሮች አሉ። እነዚ ምንም ሳይን የሌላቸው ኮንቴነሮች ማለት ብዙ ደግሞ ያልተዳሰሱ ያልታዩ፣ ያልተከፈቱ፣ እንትን ያልተባሉ ብዙ መጠበቅ ያለባቸው መዳስ ያለባቸው እንትኖች አሉ ብዬ አስባለሁ። እና ከዛ ከዛ አንጻር ነው በአንተ እይታ ስነ ጥበብ የስዕል ጥበብ ማህበረሰባዊ ንቃትን ሊኖር የሚገባውን አስተሳሰብ በማሳወቅ በማጉላት ረገድ የሚኖረውን ሚና እንዴት አድርገ ትገልጸዋለ? ይሄ ምንም በቃ የማይካድ ሀቅ ነው ብዬ ነው ማሰቡ። በተፈጥሮም ህግ ከልጅነት ጀምሮ አንድ ህፃን ከፊደል ከሁን ነገሮች ከምናምን ከምናምን በላይ በስዕል ነው፣ አለ በከለሮች ነው ላ ፋንታሲው ደስታውን ሁሉ ነገር መግለጽ የሚችለው እና ያ ነው እንግዲህ በተፈጥሮ ሁላችንም የስዕልን ሀሳብ ሳናቀው ወይ ደግሞ ብዙም ሳንማረው እየተረዳ ነው ይመጣል። ምልክቶች፣ ቀለሞች፣ ስዕሎች እነዛ ነገሮች ናቸው ከልጅነታችን ጀምሮ ፊደልን ሳና ሀን ሳናቅ ኤቢሲዲን ሳናቅ ስዕሎችን ነው መገንዘብ የቻለው ብዬ ነው የማስበው። እና እነዛ ነገሮች እንዳልኩ ከብዙ ሺህ ቃላት አንድ ስዕል በደንብ በደንብ ነገሮችን ለመግለጽ ኃይል አለው። እንደገና ደግሞ ከዛም አልፎ አንዳንድ ነገሮች ላይ ለምሳሌ አርት ቴራፒ ሊሆን ይችላል። ላይክ አሁን በብዙ ዲስከሽን ውስጥ ብዙ አሁን ለምሳሌ አንድ ሰዓት የሚወስድ ብዙ ውይይቶች ሊካሄዱ ይችላሉ። እነዛን ውይይቶች ለምሳሌ በስዕል ወይ ደግሞ በምናምን ስለ አንድ ሀገር ሊሆን ይችላል። ስለ ተፈጥሮ ሊሆን ይችላል። ስለ ፆታዊ ጥቃት ሊሆን ይችላል። ብቻ ብዙ ኢሾዎች አሉ። እንደ ህዝብም እንደ ሀገርም ብዙ የምታነሳቸው ነገሮች አሉ። እነዛን ነገሮች ለመግለጽ ከብዙ ከምታባክናቸው ቃላቶች ስዕል በጣም ገላጭ ነው ብዬ አስባለሁ። ሌላው ሳሙኤል፣ እየተሳተፍክባቸው ከሚገኙ ጉዳዮች መካከል አንዱ ህጻናትን ከህጻናትም ደግሞ ልዩ ድጋፍ የሚሹ ህፃናትን የስዕል ጥበብን ማስተማር ወይንም ደግሞ ለመማር በሚያደርጉት ጥረት ውስጥም ድጋፍን መስጠት ነው። ይህንን ስራ ለመጀመር ይህንን እንቅስቃሴ ውስጥ ተሳታፊ እንድትሆን የገፋፋ ያነሳሳ ነገር ምንድን ነበረ? ይሄኛው በአጋጣሚ ነው። አንድ ጓደኛዬ ትሰራለች፣ ዲቦራ ፋውንዴሽን ይባላል ፋውንዴሽኑ። በልዩ ድጋፍ የሚያስተምራቸው የሚያግዛቸው ተማሪዎች አሉ። ያም ከዳውን ሲንድረም ጋር የሚኖሩ ወንጻራትን ነው። እና እንደ ቮሎንቲር ነው አጋጣሚ ናናስተያቸው የተወሰነ እንደዚህ አርት ቴራፒያዊ ነገር እንሞክራለን የተወሰኑ ካንቫሶች ቀለሞች ገዝተንላቸው ልጆቹ የሆነ የተሰማቸውን ነገር እንዲሰሩ አርት ቲቸር የለንም የሚለው ነገር እንዲሁ ሀሳብ ስትነግረኝ፣ ለመጎብኘት ሄድኩኝ። ሶ ሳያቸው፣ ማቴሪያሉ አለ። ስለዚህ እነዚህ ልጆች የግድ ልክ ወይ እንደ ሰዓሊ ወይ እንደ አንድ ፕሮፌሽናል እንትን እንዲማሩ አይጠበቅም፣ ወይ እንዲሰሩ አይጠበቅም። እስቲ ዝም ብዬ ስሜታቸው ምንድን ነው ብዬ ልክ ጠጋ ስል በጣም ደስተኛ ናቸው። በጣም ኃላፊነት ይሰማቸዋል። ያን ነገር መስራት ይችላል ሳየው ማለት ነው። ስለዚህ ለምን ለምን አላመቻችም ናቸው ለምን በቃ ይሄ ነገር እንደውም ደጋግሜ ነው የሄድኩበት። አንድ ቀን ሄድኩኝ። ከዛ በኋላ የእነሱም ደስታ፣ የእነሱም መዳን ነው መዳን ማለት በቃ መቻል መቻላቸውን ማወቅ ለነሱ በጣም በጣም በጣም እኔ እንጃ ምን አይ በእንትን ቃላት ያጠረኛል አንዳንድ ጊዜ ሲሰሩ እየሰሩ ይሄ እንደዚህ ነው እሺ እንደዚህ ታደርጋት እንዲህ ስቀባት ስትለው እሺ አመሰግናለሁ ብሎ ይህ ስምሃል ማለት እኔ መንጃ ከልቤ የተሰማኝ ስሜት ደስ ብሎት ማለት ያ ነገር ፖይንት አድርጎት በቃ ነክቶታል። እሱ እንደሚችል አውቆት ይች እንደዚህ ስትቀባት እንዲመጣል ልክ ሲሰራው ያ ነገር መሆኑን ሲያቅ ደስተኛ ነው። በጣም ኤክሳይትድ ናቸው ልጆቹ። እና የተወሰነ ታይም እያጠረኝ እንጂ ቀን በቀን በቃ ከነሱ ጋር መዋል ራሱ መዳን። ቀደም ሲል ከስነ ጥበብና ከስዕል ጋር የተያዝ ዘገባ ነበር ወደ እናንተ የደረሰው። የአሁኑ ዘገባችን ደግሞ ወደ ፊልም ይወስደናል። ልጅስ የጠፋ ልጁን ለመፈለግ የወጣ ብላ እርሶ አደር የሚገጥመውን ፈተና የሚቃኝ ተከታታይ የቴሌቪዥን ድራማ ነው። ለእይታ ከቀረበበት አፍታ ጀምሮ የብዙሃንን ቀልብ ለመሳብ የቻለው ድራማ በቅርቡ በካሜሮን ደዋላ በተካሄደው የፓን አፍሪካ ቲቪ ስሬስ ውድድር ላይ በሁለት ዘርፎች አሸናፊ ሆኗል። በዚህ ኬንያዊ ስራ ትኩረትና ተያያዥ ጉዳዮች ላይ ሀሳባቸውን ያጋሩን ዘንድ የደንገረመው በልጅስ ተከታታይ ድራማ ውስጥ ተሳታፊ ባለሙያዎችን ጋብዛለች። የፊልሙ ጸሐፊና ዋና አዘጋጅ ሰማኝ ጌታ አይችሉም፣ እንዲሁም የሥነ ምስል ወይም ሲኒማቶግራፊ ባለሙያው ጋድ ክፍሎም ናቸው እንግዶቻችን። ሰማኝ ጌታ ድራማውን አሸናፊ ስለሆነባቸው ዘርፎች ቀድሞ በሚነግረን እንጀምራለን። ልጄ ጠፍቶብኝ ለማመልከት ነበር የመጣው መላኩ ገዛ አስራ ሰባት ዓመቱ ነው። ልጄስ አንድ ልጁ የጠፋበት ያልተማረ ነገር ግን ብልህ ገበሬ ድባብ ወደምትባል የተለየች ከተማ ሄዶ ልጁን ለመፈለግ የሚያደርገውን ሂደት የሚያሳይ ታሪክ ነው። በሁለት ሰዓት በኋላ ፓን አፍሪካን ፊልም ፌስቲቫል ካሜሮን በተካሄደው ውድድር ላይ ጄስ በሁለት ዘርፎች አሸንፏል። አንደኛው በምርጥ ምስል ነው። አንደኛው ደግሞ በምርጥ ሴት ዲኮር ነው። ሴት ዲኮር በአማርኛ እንዴት እንደምለው አላቀም ግን፣ ሴት ዲኮር አሸንፏል። ፊልሙ መጀመሪያ ሲጻፍ ዋነኛው መስራት የፈለግነው ነገር ባውንደሪን ፑሽ የሚያደርግ ስራ ነበር መስራት የፈለግነው፣ እና በታሪክም አንጻር ሊሆን ይችላል፣ በሲኒማቶግራፊ አንጻር ሊሆን ይችላል፣ ወይም ደግሞ ከፕሮዳክሽንም አንጻር የሆኑ ነገሮችን የበጀት ሊሚት አለ ኢትዮጵያ ውስጥ። ግን በጀት ሊሚቱን ገፍቶ የሚሄድ ሰዎችን ኢንስፓየር የሚያደርግ ስራ ነበረ መስራት የፈለግነው፣ በጊዜው ባለን ስኪል፣ ባለን በጀት፣ ባለን ጊዜ የተቻለንን ሁሉ ነገራችንን ሰጥተን የምንሰራው ስራ ለማድረግ ነበረ። እግዚአብሔር ይመስገን እንግዲህ ተሳክቶልናል፣ ሰውም ወዶታል፣ ደስ ብሎ ነበር። ወደ ጋድ ልምጣ። ጋድ እንግዲህ ፊልሙ ከተመረጠባቸው ወይም ደግሞ የተሸለመበት ነገር የምስል ጥራት፣ ብርሃን አጠቃቀም፣ አጠቃላይ የሲኒማቶግራፊ የምንለው ሀሳብ ነው እና አንተ እንደ ባለሙያ ከዚህ ቀደም ምን አይነት ልምድ ነበረ? እንዲሁም ደግሞ ተጽፎ የመጣልህን ሀሳብ ጎልቶ እንዲወጣ ምን ተጠቀምክ? ለየት ያደርገኛል የምትለው ነገር ምንድን ነው? እዚህ ስራ ላይ ለየት ያደርገዋል ብዬ ማስበው ነገር ምንድን ነው? ሞር ሲኒማቶግራፊው ላይ ሳይሆን ሰው እንዲ የፈለግነው ነገር ቢኖር ላይ ስቶሪውን ነበረ እና ያን ስቶሪ ደግሞ የተለያዩ የተለያየ አንግሎች በመጠቀም የተለያየ ሌንስ በመጠቀም እና ናቹራል የሆነ ላይትን በመጠቀም ያን ስቶሪ ወይም ደግሞ አክተራችን የሚያወጣውን ዲያሎግ ምንም ነገር ዲስትራክት ሳያደርገው ስቶሪውን ለኦዲየንስ ማስተላለፍ ነው። አይ ቲንክ እዚህ ላይ ተሳክቶልኛል፣ ለዚህም ሽልማት አብቅቶኛል ብዬ ማስበው ነገር እሱ ነው። ኦዲየንስ ሳይረበሽ ስቶሪውን እንዲያየው ማድረግ ችለናል። ሀሳብን ወደ ምስል መቀየር በጣም ከባድ ነገር ነው። ምክንያቱም በሰዎች በምስል ሲያዩ ሀሳባቸው ከጉዳዩ ልቅ ምስሉ ላይ ያተኩራል። ግን አንተ በተለየ መልኩ ሀሳቡ ላይ እንዲያተኩሩ አድርጌ ነው የሰራሁት ነው ያልከው እና እሱን ነገር አድንቄያለው። ከዚህ ቀደም የሰራሃቸው ስራዎች ነበሩ ወይ ወይስ ይሄ የመጀመሪያ ስራ ነው? ስ ጥቂት ነገር በላይ ከዚህ በፊት ከሰማይ ጌታ ጋር ነው። አንድ ሊያ የሚባል ቲቪ ሴሪስ ነው። እሱም አስር ኤፒሶድ ኤክስፔሪያንስ ነበረኝ ያኛው። ለዚህ ስራም ምን ያህል ዳይሬክተሩን በምን አይነት መንገድ መረዳት እችላለሁ ምናም የሚለውን ነገር ጥሩ ኤክስፔሪያንስ ነበረኝ። እኔ ለዛ ሲኒማቶግራፊ ነገሩንም በደንብ እዚኛው ላይ ከአክተሮች ጋር ኮሚኒኬት ማድረግ ከእኔ ታች ያለውን ክሩ ደግሞ ሊድ ለማድረግ ምናምን ያልኩሽ ሊያ የሚባለው አስር ኢፕሶድ ሙቪ በደንብ እረርቶኛል። እና ግን ያኛው ሙቪ በጣም ዲፈረንት ነው ከዚህ ጋር ሞር ያኛው ላይት አጠቃቀም በጣም የተለየ ነው እና እዚኛው ላይ ሌላ አይነት ስታይል ነው እንዳልኩሽ ይዘን መምጣት የፈለግ ነው እና እሱ ነገር እረርቶኛል። እና ያ ኤክስፔሪንስ ነው ለዚህኛውም ጥሩ እንዲሆን ያደረገው ማለት ነው። ሰማኝ ጌታ፣ ወደ አንተ ልመለስ ስለ ሀሳቡ። ሀሳቡ በእርግጥ ድንበር መሻገር ነው፣ ነገሮችን መግፋት ነው ብለሃል። ግን አንተም እነዛን ነገሮች ደፍረ ስትነካ ያየሃቸው ህፀጾች ነበሩ ወይ መካሪ ስራዎች አ ብዙ ጊዜ በሰራው፣ እኔ ቅድምም እንዳልኩሽ ያለሁበት ቦታ ያለኝ ያለሁበት እድሜ ኤክስፔሪንስ ለመምከር በጣም ገና ነኝ። እና አይንክ እኔ የምሰራቸው ስራዎች መታዘባዊ አይነት ነገሮች ናቸው እና ከሌላ ፐርስፔክቲቭ፣ ከሌላ አንግል የሚያዩ ከሌላ እይታ መነፅር፣ ከሌላ መነፅር አይነት የሚያሳዩች ነገሮች ናቸው። እና የምሰራቸውም ስራዎች እዚህኛውም ስራ ላይም እንደዚህም አለ እንደዚህም አለ የሚለውን ነገር ለማሳየት ነው ፒውርሊ እስቲ አንተ እስከዚህ ቀደም የሰራሃቸው ስራዎች ምንድን ናቸው? በተለይ ህዝብ ጋ ደርሰዋል፣ ታይተዋል፣ ወይም ደግሞ እኔም ተምሬባቸዋለሁ የምትላቸው ስራዎች ምንድን ናቸው? እኔ የተማርኩት ሜካኒካል ኢንጂነሪንግ ነው። አየር መንገድ ደግሞ ሁለት ዓመት እንደ ኤርክራፍት ኢንጂነርነት ወኝ ሰርቻለሁ። እዛ በኋላ ደግሞ ጉዞ ፊልምስ የሚል ወጥቼ ከአየር መንገድ የራሴን ፕሮዳክሽን ካምፓኒ ከከፈትኩ በኋላ ብዙ አብዛኞቹ የምንሰራቸው ነገሮች ዶኪመንተሪዎች፣ ኮርፖሬት ቪዲዮዎች እንዳሉ ሆነው ግን ራሳችን ከጋድጋ ወደ ስምንት ዓመት ሆነን ከልጅነት ጀምሮ እስከ አሁን ድረስ ወደ ስምንት አመት ወ ከአስራ ዘጠኝ ከሀያ አመት ጀምሮ አብረን መስራት የጀመር ነው እና አብዛኞቹ ስራዎቻችን ኤክስፐሪመንት ናቸው። ሰው ህዝብ ጋር የሚወጡ ባይሆንም ራሳችን የሆነ ነገራችን የምናዳብርበት የሆኑ ነገሮች የምንሞክርበት ብዙ ስራዎች አሉን። በጣም አሁን የምናፍርባቸው ለሰው ማነሳያቸው ማንናገራቸው አሉት ግን እንደ ስራ እንደ ቀደመ ስራ ከዚህ በፊት ያለን ከረጅም ጊዜ በፊት አንድ ብራዘር ሪጅስተር ሊሚት ሲትኮም ሰርተን ነበር። ያኔ ጋር ፕሮዳክሽን አሲስታንት ነበረ። አሁን ከዛ በኋላ ደግሞ ሊያ ላይ አብረን ሰርተናል። ሊያ ላይ ደግሞ ሁለታችንም ሲኒማቶግራፈር ነበርን። ከዛ ሊያ ላይ በደንብ እኔም እሱም የሆነ ነገራችንን ካሳደግን በኋላ ደግሞ አሁን ደግሞ ልጄስ ላይ ደግሞ ኮላቦሬት አድርገን ሰርተናል። ከሱም በላይ ጉዞ ፊልምስ ውስጥ አብረውን ረጅም ጊዜ እንደዚሁ በልጅነት እውቀት አብረውን እየሰሩ ያሉ ኤዲተራችን ቪኒያም ወጣችን፣ ማናጀራችን ጠቃቸው ሲሆን ሄደን አብረውን የሚሰሩ ፕሮጀክቶቻችን ናቸው። እንደዚሁ ነው ሁሌ የምንሰራው አንድ ነገር ሰርተን ኔክስት ስራችን ደግሞ ተሻለ እንዲሆኑ። እነዚህ ናቸው የኛ ፕሮፋይል። ፓን አፍሪካ እንዳውላ ሽልማት ወይም አዋርድን ማግኘታችሁ ለእናንተም ሆነ ለኢንዱስትሪው ምን ማለት ነው? ይህን አዋርድ ማግኘታችን በሁለት ዘርፍ የኛ ቴሌቪዥን ሲሪስ ወይም የኛ ቴሌቪዥን ድራማ ማሸነፉ ለእኛ ለልጅ ስክሮች ብቻ ሳይሆን ኢንዱስትሪው ላይ እየሰሩ ላሉ ፊልም ሰሪዎች እየገቡ ላሉ ጀማሪ ፊልም ሰሪዎች በጣም አይ ቲንክ ትልቅ መነሳሳትን የሚፈጥር በጣም ኢንስፓየር የሚያደርጋቸው ውጤት ነው። ሁሉም የልጄስ ክሩ አባላት ረጅም ጊዜ ከአመት በላይ የፈጁበት የለፉበት ስራ ይህንን አይነት ውጤት ማምጣቱ የሚቀጥሉት ስራቸው ላይ እንዲለፉ የባሰ ያሉት ቻሌንጆች እናውቃቸዋለን። እነሱን ቻሌንጆች የባሰ እንዲያሸንፉ በጣም ሀይል የሚሆናቸው ነው። ከዛም በላይ ደግሞ ጋር ደግሞ በሲኒማቶግራፊያዊ አፍሪካ ውስጥ ሪኮግናይዝ መደረጉ በጣም ትልቅ ኢንስፓይሬሽን ነው እና እሱም ደግሞ የተሰማ ነገር ያው፣ ይሄን ሽልማት ወደኛ መምጣቱ በጣም ደስ የሚያስብል ነገር ነው ለእኔም ብቻም ሳይሆን ለሙሉ ድርጅት ላይ ለተሳተፈው ሰው እና ሌላ ማለት የምፈልገው ነገር ለኢትዮጵያ ውስጥ ላለ ወጣቶች ሲኒማቶግራፈር መሆን የሚፈልጉ ፊልም ሜከር መሆን በአጠቃላይ ለሚፈልጉ ሰዎች እንዳለ ይሄ ሪኮግኒሽን በጣም አስፈላጊ እና አበረታች ነው ብዬ አስባለሁ። ቀጣይ ነገሮች ወደፊት፣ ሐሳቦቻችሁና ዕቅዶቻችሁ፣ ግቦቻችሁ ምንድን ናቸው? ልጄስ፣ በሚቀጥለው የፈረንጆች ዓመት በ2025 ቃና ቴሌቪዥን ላይ ሙሉ ይተላለፋል። አምስት ክፍሉ በነፃ ዩቲዩብ ላይ ተላልፎ ነበረ። ሰዎች ብሪሉ ላይ ያሉ ሰዎች ተመልካቾች በጣም ወደውት ነበር። አሁን ቃና ላይ ስለሚታይ እሱን ጠብቁ። ይውጥ በጣም ነው የምትወዱት። ሌላኛው ነገር ደግሞ እንደ ፕሮዳክሽን ደግሞ እንደ ጉዞ ፊልምስ ደግሞ ምንሰራቸው አዳዲስ ስራዎች ይኖራሉ። የመጀመሪያ ፊቸር ፊልማችንን ለመስራት ዝግጅት አይነን እሱን እየሰራን ነው። እንዲሁም በተለያዩ ፕላናችን ኢትዮጵያ ውስጥ ያለ ትልቁ ኮንተንት ፊልም እና የቴሌቪዥን ኮንተንት፣ እንዲሁም ሪያሊቲ ሾው ኮንተንቶችን የምንሰራ ድርጅት መሆን ነው እና እሱን ቅድም እንዳልኩሽ ግን ባውንደሪ ውሽ የሚያደርጉ ኮንተንቶች በደም ጥሩ ሁኔታ የተሰሩ የተዘጋጀንባቸው ኮንተንቶች እንዲሆኑ ነው የምንፈልገው። እነሱ ላይ ነው እየሰራ ነው ያለ፣ ነው እንደ ጉዞ ፊልምስ የረሳው ነገር አለ መሰለኝ። እንደ ያ ሰማይ ጌታ እንዳለው ነው እንደ ጉዞ ፊልምስ ያሉት ፕላኖች እንዳለው ነው። እንደ እኔ ደግሞ በተለይ ከዚህ ሪኮግኒሽን በኋላም ከልጅስ የተሻለ ሰራን ለመስራት ነው እኔም ጉዞ ፊልምስ ውስጥ ያለ ሙሉ ቲምም ከልጅስ የተሻለ ስራን ይዞ መምጣት ነው አላማስ። ፊልም ዳይሬክተር እና ኤግዚኪዩቲቭ ፕሮዲውሰር እንዲሁም ደግሞ ጸሐፊ ሰማይን ጌታ አይችልሁም እንዲሁም ደግሞ የሲኒማቶግራፈር ጋድ ክፍሎም ስለነበረን ቆይታ በጣም ነው የማመሰግነው። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ ወደ እናንተ ሲደርሱ የነበሩ ዝግጅቶቻችን እየጠናቀቁ ነው የመጨረሻው ወደ ሆነ ዝግጅት ላይ ደርሰናል ወጣቶችና ሰላምን ይመለከታል በኢትዮጵያ የሚካሄዱት ጦርነቶችና ግጭቶች ወጣቶችን የበለጠ ተጎጂ እያደረጋቸው ነው ሲሉ በተለያዩ አካባቢዎች የሚኖሩ ወጣቶች ተናግረዋል የአሜሪካ ድምፅ ከትግራይ አማራና ኦሮሚያ ክልሎች ያነጋገራቸው አስተያየት ሰጪዎች የወጣቱን ህልም ያጨለሙ ናቸው ያሏቸው ከዚህ በፊት የተካሄዱና አሁንም የቀጠሉ ግጭቶች እንዲቆሙና በደረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ ልንደረግ ይገባል ሲሉ ጠይቀዋል። በዚህ ዘገባ ዙሪያ የአሜሪካ ድምጽ የሰላም ሚኒስቴር ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም። ተጨማሪያለ ትግራይ ክልል በተጀመረው እና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግዳይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል። አንደኛ አምራቻይን ወጣት ኃይል ጦርነቱ ላይ ቀጥታ የተሳተፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ቤት ያላንኳቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው ያው ሰርቶ የመዳወጥ ተረውጦ የማድረግ ቤተሰብን የመርዳት ከዛ ሁሉ ነገር ነው ያስቀረው። ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ነዋሪ የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህም ምክንያት ተጎጂ መሆናቸውን ያስረዳል። ስራ ሰርቼ ነገር ለወጣለሁ ብሎ ተስፋ ከማድረግ ይለጥ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ ለመስራት ተነሳሽነቱ ሌሎችም እውነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በምናይበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔቶች አሉ። ምርትን ከመሰብሰብ አንጻር ምርታማነትን ከማምጻት አንጻር ከፍተኛ የሆነ እንግዲህ ምርትና ምርታማነት የአንዲት ሀገርን የሚወስነው ወጣቱ ክፍል ነው። ይህ ወጣት ግን አሁን ምርት ላይ ከማተኮር ይልቅ ሀገርን የሚያሳድጉ ምርቶች ላይ ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ መታማነት ላይም ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በምናይበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ብለህ ስታስብ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነቱ ተሳታፊ ነው። ስለዚህ ጦርነት በጦርነት ደግሞ በተፈጥሮ ጎጂና እና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ። በኦሮሚያ ክልል ሆሮ ጉድር ወለጋ ዞን ጃርቴ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ ም በሚኖርበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በአካባቢ ያለው ግጭት ወጣቱን ከትምህርት ገበታና ከሥራ አፈናቅሏል ይላሉ። በጣም ተጎድቷል። ወጣቱ ወጣቱ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው። ብዙ እንትን ነው የተጎዳው ወጣቱ። በአካባቢው አሁን የለም ማለት ይቻላል። ምንም የለም። እኔ በዛ ወቅት አይደለም ከዛ ወደዚህም ደግሞ አቃለው ያሉትን ሁኔታዎች ወጣት በሰፈሩም በአካባቢውም አይኖሩም የሉም። ወጣት ወደፊት ተስፋ የሚሆነው ለሀገሪቱ። እቺ ሀገር ሰላም ሊኖራት ይገባል። ሰላም የለም፣ ከገጠር እስከ ከተማ አካባቢ ነው። አሁን ከተማ እኔ አሁን ባለውበት አዲስ አበባ ሰላም ነው። አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም። አሁን ገጠርን ብናየው፣ ስለዚህ ለዛ የሰላም አክሰሱ መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግስት ይህንን ሊያስብበት ይገባል። ከጦርነት በኋላ የተደረጉ የሰላም ስምምነቶች ወጣቶችን ያካትቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል። እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምምነቱ ላይ ከመነሻው ጀምሮ እስካሁን እስከደረሰበት እንትን ድረስ መረጃ ድረስ ተካተዋል ብዬ አላስብም። ምናልባት ይሄ ወጣቶችን ተወሪዎችን ወደ ማህበረሰቡ ለመመለስ የሚደረግበት በትንሹ ጊዜ ተጀምሯል፣ ግን እሱ የሰላም አካል አይመስለኝም። አሁን ደማየው በደም የሚተገበረ እንዳልሆነ ነው ኢንፎርሜሽን ያለኝ። ስለዚህ የሰብዊ ስምምነቱ ላይ በወጣቱ ከልብ አምኖበት ሰላም ወደነበረው ወደ ቀድሞ ህይወቱ እንዲመለስ የተደረገ አደለም። አይነ ወጣቶች አፍራ የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱ ነገር ሰላም መስበክ ብቻ መሆን እንዳለበት እንዲሆን የተደረጉ ስልጠናዎች የሰጡ ያ ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስት ቢሆን የፌደራል ሚንግ መንግስት ቢሆን እዚህ ነገር ላይ ፎከስ አድርገው እየሰሩ ነው ብዬ አላም እስካሁን ድረስ ። ስለዚህ እየተሰራ ያለው ስራ አጥጋቢ አይደለም። ስራ መንጸት ላይ በጣም መሰራት ነበረበት ሰዎች ሰላም ብቻ መማር አማራጭ እንደሆነ እንዲያስቡ መደረግ አለበት። ይ ደግሞ ጭንቅላት የሚሰራ ስራ ነው እንጂ ምር ሰተህ ወደ ማህበረት ጉዳት ስላ ስላስገባቸው የስራ ምሳቤ ታመጣ ማለት አይመስለኝም። ስለዚህ ገና የሰራ ያለው ስራ በጣም በጣም ነገር የሚቀረው የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል። ያው ጦርነትን መቼም ሁላችን ምናውቀዋለን ምን ያህል አስከፊ እና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጥተን ወደ ልማት የምንመለስበት እርስ በርሳችን እየተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንፃር መንግስትም ከፍተኛ አድማጮቻችን እና ተመልካቾቻችን ከአሜሪካ ድምፅ የምሽቱ ዝግጅቶቻችን እነዚህ ይመስሉ ነበር ሌሎችን እነዚህ ዛሬ የተላለፉት ጨምሮ ሌሎችንም በዌብሳይታችን እና በማኅበራዊ ትስስር ገጾቻችን ላይ የምታገኟቸው መሆኑን እንጠቁማለን አስማማኝ ነው ነበርኩ ምሽቱን እያስተናገድኳቸው አብራችሁ ነበርኩት መልካም ምሽት ላችሁ